ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀምረ ሪዮት አለሙ፣ እንኳን ለቤትሽ አበቃሽ። እንኳን ደህና ቆያችን። እንኳን ደስ ያለሽ። ብዙ ሰው ተደስቷል በመፈታትሽ። በስንት ሰዓት ነው የተለቀቅሽ? ሪዮት አለሙ ተለቀቀች። ላለፉት አራት ዓመት ከሰባት ከ17 ቀናት በስር ላይ የቆየችው የአዲስ ፕሬስ የፍትህና ሌሎች ጋዜጦች አምደኛ ሆና ትሰራ የነበረችው ርዕዮት አለሙ በአመክሮ ነው ዛሬ ረፋድ ላይ የተፈታችው። ከርዕዮት ጋር ያደረግነው ቃለ ምልልስ በምሽቱ አቢይ ርዕስ ይቀርባል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች የዛሬ ሐሙስ ሐምሌ 2 2007 ዓ ም ስርጭታችንን ከዋሽንግተን ዲሲ ስቱዲዮ ሰባት ይዘን ቀርበናል። አስተናጋጃችኋሉ ከበደ ነኝ። ጽዮን ግርማ ፕሮግራሙን ትመራልናለች ሱሌማን ታራዋሌ ለቴክኒክ ምህንድስናው ተሰይሟል። አድማጮች ታዲያ አሁን ቀዳሚው የሰዓቱ የዓለም ዜና ነው፣ ከሰለሙን አባተ። የአዲስ ፕሬስ ጋዜጣ አዘጋጅ በፍትህ ጋዜጣና ለአጭር ጊዜ ወጥቶ በነበረው ቼንጅ መጽሔት አምደኛ እንዲሁም የኢትዮጵያን ሪቪው ዌብሳይት ሪፖርተር ሆና እየሰራች ሳለች ታስራ የነበረችው ሪዮት ዓለሙ ዛሬ ረፋድ ላይ ተለቀቀች። ሪዮት የተለቀቀችው ተፈርዶባት ከነበረው የአምስት ዓመት ስርዓት አራት ዓመት ከ17 ቀኑን ጨርሳ ነው። ሪዮት የተለቀቀችበት ደብዳቤ በአመክሮ እንደተለቀቀች ቢናገርም በአመክሮ መለቀቅ የነበረባት ባለፈው ጥቅምት እንደነበረ ገልጻለች። ሪዮት ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለመናድ በመሞከር በሽብርተኛ ድርጅት ውስጥ በመሳተፍና በህገወጥ የገንዘብ ሽግግር ወንጀሎች ተከሳ በከፍተኛ ፍርድ ቤቱ የ14 ዓመት እስራትና የ33,000 ብር መቀጫ ተፈርዶባት የነበረ ቢሆንም ፌዴራሉ ጠቅላይ ፍርድ ቤት በሽብርተኛ ድርጅት ውስጥ መሳተፍ ከሚለው በስተቀር ሌሎቹን ክሶች ውድቅ አድርጎ እስራቱን ወደ አምስት ዓመታት ዝቅ እንዲል፣ የገንዘብ ቅጣቱም እንዲሰረዝ መወሰኑ ይታወሳል። ርዕዮት ዓለሙ ዛሬ ለቪኦኤ በሰጠችው ቃል መልካም ኢትዮጵያን፣ ፍትሕ የሰፈነባት ኢትዮጵያን፣ ዲሞክራሲ ያለባት ኢትዮጵያን እስከማይ ትግሌ ይቀጥላል ብላለች። በሌላ በኩል ደግሞ ትናንት ድንገት ከተለቀቁት የዞን ዘጠኝ ጋዜጠኞችና ብሎገሮች ጋር ይለቀቃሉ ተብሎ ሲጠበቅ የነበሩት ጋዜጠኛ ኤዶም ካሳይና የሂሳብ መምህር ጋዜጠኛና ብሎገር ማህሌት ፋንታዬ ዛሬ መለቀቃቸው ታውቋል። ናይጄሪያ ውስጥ ዶስ እና ዛሪያ ከተሞች ውስጥ በዚህ ሳምንት የተጣሉና ሰባ ሰው የገደሉት የቦምብ ጥቃቶች ዋና አቀናባሪ ነው የተባለ ተጠርጣሪ መያዙን የሀገሪቱ ጦር አስታወቀ። የጦሩ ቃል አቀባይ ሳኒ ኡስማን ትናንት ምሽት ላይ በሰጡት መግለጫ ስሙን ያልጠቀሱት ግለሰብና ሌሎች አብረውት የነበሩ ሁለት ሰዎች የተያዙት በደረሳቸው ጥቆማ መሰረት ጎምቤ ክፍለ ሀገር ውስጥ በአንድ ኬላ ላይ በተካሄደ ፍተሻ መሆኑን አመልክተዋል። ዘመቻውን በቅንጅት ያካሄዱት የውጭ ጉዳይ መስሪያ ቤቱና የፌዴራሉ መንግስት ወታደሮች መሆናቸውንም ቃል አቀባዩ አክለው ጠቁመዋል። ባለፈው ሳምንት ውስጥ ቦኮ ሀራም የሚባለው የሁከትና የሽብር ቡድን ጥሏቸዋል ሲሉ ባለስልጣናቱ በገለጿቸው አደጋዎች ተከታታይ ጥቃቶች ቁጥሩ ከሁለት መቶ በላይ የሆነ ሰው ተገድሏል። የኢራንን የኒውክሊየር መርሃ ግብር በተመለከተ አጠቃላይ ዓለም አቀፍ ስምምነት ላይ ለመድረስ በከፍተኛ ዲፕሎማቶች ደረጃ የሚካሄደው ጥረት ዛሬም በበርካታ መድረኮች ቀጥሏል። በዕዳ የተጠመለመለችው ግሪክ ለክፍያ የምታውለው ገንዘብ እንዲሰጣት የምታቀርበውን አዲስ የለውጥ ዕቅድ የአውሮፓ ህብረት በመጠባበቅ ላይ መሆኑ ተገለጸ። የዓለም የፉትቦል ማኅበር ወይም የእግር ኳስ ፌዴሬሽን አንድ ከፍተኛ ባለሥልጣኑ የነበሩት ቻክ ብላዘር ከፍተኛ ጉቦ መቀበላቸውን ካመኑ በኋላ አባሯቸዋል። የዜናው ሰዓት አበቃ። ሰለሞን አባተን ለሰዓቱ የዓለም ዜና አመሰግናለሁ። ከሚ ሶስት ሰዓት ላይ ታዲያ በሚቀርበው መደበኛ ስርጭታችን ሰፋ ካለው የሰዓቱ ዓለም ዜና ዝርዝር ጋር ይመለሳል። አድማጮች አሁን ለቅዳሜ ምሽቱ አብይ ርዕስ ወደ አዲስ አበባ መልካም ኢትዮጵያን ፍትህ የሰብ የሰፈነባት ኢትዮጵያን ዲሞክራሲ ያለባት ኢትዮጵያን እስከማይ ትግሌ ይቀጥላል ብላለች ርዕዮት አለሙ ዛሬ ለአሜሪካ ድምጽ በሰጠችው ቃል። ርዕዮት ዛሬ ረፋድ ላይ ነው ከስር የተለቀቀችው። ሰለሞን አባተ አነጋግሯታል። ርዕዮት አለሙ እንኳን ለቤትሽ አበቃሽ። እንኳን ደህና ቆያችሁ። እንኳን ደስ ያለሽ። ብዙ ሰው ተደስቷል በመፈታትሽ። በስንት ሰዓት ነው የተለቀቅሽው? አራት ሰዓት አካባቢ ይመስለኛል። በትክክል ሰዓቱን እንትናልለው አላየሁትም፣ ግን አራት ሰዓት አካባቢ ይመስለኛል። ከጧቱ ምንዴ ተለቀቅሽ? ምን አሉሽ? ቀድመሽ ታውቂ ነበር እንደምትለቀቂ? አላቅም ነበረ አላቅም። ያው መጥተው እንዲወጣ ስል ቀልድ ነገር ሁሉ ነው የመሰለኝ። ማለት እንዴት በምን ምክንያት የሚል ጥያቄ ነው ያቀረብኩላቸው። በቃ ውጪ። ከዛ ያው ከዚህ በፊት ሌሎች ሰዎች ላይ የሚያደርጉት እንደዚህ አይነት ልምድ ስላለ ምንድን ነው በም ምክንያት ነው መውጣው በኋላ ያልሆነ ነገር ብትሉ እኔ ደግሞ መልሼ የእውነቱን መናገር አይቀርም። ስለዚህ እንደገና መልሶ ለመግባት ለመግባት ባልወጣ ይሻለኛል እና ምንድን ነው ስላቸው በቃ ይቅርታ እንጠየኩኝም የአመክሮ ጊዜ በእርግጥ አልፏል፣ ግን አመክሮንም አልሞላሁኝም ለምን ታርሜ የተሰጠች የሚል ቃል ስለነበረበት እሱን ሞልቼ መውጣት ስላልፈለግኩ ማለት ነው። ጥቅምት ላይ ነበር መፈታት የነበረብኝ። ከዛ በቃ የአመክሮ ጊዜሽ፣ የመውጫ ጊዜሽ የነበረው አልፏል፣ ስለዚህ ፈታነሽ በቃ የሚል አጭር መርስ ብቻ ነው የተሰጠኝ። በዚህ መሰረት ነው የወጣት። ለመሆኑ የጤንነቱሽ ሁኔታ እንዴት ነው ርዕዮት አሁን? እንግዲህ አንድ ጡቴ ሰርጀሪ አድርጌ ነበረ ከሁለት አመት ነው ምናምን በፊት ያው እንደምታቁት አንደኛው ትንሽ ህመም አለው፣ እጢ ነገር አለው ሰርጀሪ መደረግ አለበት ተብሎ በቃ እዛ ማድረግ ስላልፈለግኩኝ ምክንያቱም ይሄኛውን ባደረግኩበት ሰዓት ትንሽ ችግሮች ስለነበሩ ትቼው ነበረ። እንግዲህ አሁን እግዚአብሔር ካለ እከታተላለሁ። ግን በምን ሁኔታ ላይ ይገኛል አሁን ሁለቱም ጡቶችሽ ላይ ያለው የጤንነትሽ ሁኔታ? አንደኛው ሰርጀሪ የተሰራው ትንሽ ይሻላል፣ አንደኛው አልፎ አልፎ ህመም አለው። ተከታታይ የሕክምና አገልግሎት ተከታታይ ምክር አታገኝም ነበር። አሁን ከምትኝ ውጪ በቅርበት የሚደረግልሽ ክትትል ነበር ወይ? ላይ በየቀኑ ሊሆን ይችላል፣ በየሳምንቱ ሊሆን ይችላል፣ የምክርም ይሁን የምርመራም ሊሆን ይችላል። አይ እንደሱ አልነበረም። ማለት ያው በቃ እንዳልኩ ሰርጀሪውን ካቆምኩኝ በኋላ እኔም ለአንዳንድ አንድ ለስ አይነት እንደዚህ አይነት ነገሮች ካልሆነ በቀር የሄደው የጡቴን ጉዳይ ምክንያቱም ምንም ቢሄድም ዋጋ የለውም። ሰርጀሪ አርጊተ ብዬ አይ ብዬ ነው ያቆምኩት። ስለዚህ ምንም አማከርም አስፈላጊ መስሎ ስላልታየኝ እንዳልኩ ከአንድ ወር በፊት ነበር ሄድኩት። ከዛ ባለው አንድ አመት ጋፕ ውስጥ ጡቴን ጉዳይ በተመለከተ አናግሪያቸው አላውቅም። የእስር ቤት አያያዝ ለመሆኑ ምን ይመስላል? ትንሽ አጫዎችን ስ ይቅርታ፣ መቼም መልሼ ወደዛ ልወስድሽ አልፈልግም ነበረ፣ ነገር ግን ብዙ ሰው ደግሞ ማዳመጥ ማወቅ ይፈልጋል ስለአንቺ። አዎ፣ እንግዲህ አያያዙ እንዴት አድርጌ እንትን ልበል በተለያየ እንደ እስረኛው አይነት ይከፋፈላል። ለምሳሌ አጠቃላይ እስረኛው የሚያዘውም ቆንጆ ነው ለማለት ሳይሆን የፖለቲካ እስረኛው ደግሞ በተለየ መልኩ ከሌላው እስረኛ በባሰ መልኩ ነው ማለት ነው የሚያዘው። ከዛም ደግሞ ስትሄድ ወደ እኔ ጋር ስትመጣ ለምሳሌ ቤተሰብን አመት ከስምንት ወር ያህል እናትና አባቴን ብቻ ነበር እያገኘሁ የነበረች ሁለት ወር እና ሶስት ወር ነው እህቴ እንኳን የተፈቀደላት እና ከዚህ ጀምረ ከቤተሰብ ግንኙነት ጀምረ ያው ሕጉ ላይ የሚለው ከሃይማኖት አባት ከጠበቃ እንደዚህ እናገናኛለን ነው። ግን ጠበቃም ሆነ ያው ሌላም ሰው አያገኘኝም ነበር። ያልኩችን ሁለት ወር ሶስት ወር ነው እህቴ እንኳን ያገኘችኝ። ለዓመት ከስምንት ወር ያህል እናትና አባት ብቻ ነበረ የሚጠይቀኝ። ብዙ ችግሮች የነበሩት ነበረ። ለምሳሌ መጽሐፍ ስትል መጽሐፍ አገባብ ላይ ትንሽ አይደለም ፖለቲካ መጽሐፍ ፖለቲክስ የሚል ቃል ያለውን እንኳን ለማስገባት በተለይ አሁን አሁን በጣም ችግር ነበረ፣ ከውጭ የሚገባልህን እንኳን ማለት ነው እና ሌሎች አሁን ብዙ ነገሮችን መጥቀስ ይቻላል። ጥሩ የምትለው አይነት አይደለም። ያው እስር ቤት ጥሩ እንደማይሆን አስበን ስለሆነ ነው እንጂ የከፋ አይነት ነው። አባትሽ ጠበቃሽ ነበሩ? አባቴም አው ሌላም ሰው ነበረ እና አባትሽን ማግኘት ይቼ ነበረ። ሁለተኛውን ጠበቃ ነው ማግኘት ማትቼ የነበረው ማለት ነው ሁለቱንም ማግኘት አልችልም ነበረ። ከአባትሽ ጋር ከተወሰነ ጊዜ ወዲህ ማለት ነው። ከሁለት ዓመት ወዲህ ማንንም ማግኘት አልችልም ነበረ። አባቴ በመጠየቂያ ቦታ እንዳልኩ እናትና አባት ያገኘኛል እንደዛ። እንደ ጠበቃ ግን የሕግ ጉዳዮችን ለመመካከር አንችልም ነበረ። የትኛውም ጠበቃ አይችልም። ለመሆኑ የንጽህና ሁኔታ የጽዳት ሁኔታ ምግብ፣ ውሃ እንደዚህ የመሳሰሉ ነገሮችስ እንዴት ነበሩ? እኔ ከቤት የሚመጣልኝ ነው፣ ከቤተሰብ ነው የምጠቀመው። ግን ያው ምግቡን አይቼዋለሁ እና ያው ጥሩ የሚባል አይደለም፣ መጥፎ የምትለው አይነት ነው። እንጀራም ሆነ ወጡም ሆነ ያው አንድ ሰው አይደለም። እኛ ሳናጠፋ የገባ ነው። አጥፍተው የገቡ እንኳን ቢሆኑ ይህንን በምግብ በድሉ እንደዚህ የሚል ነገር የለም። ግን በቃ በጣም ጥሩ ያልሆነ የምትለው አይነት ነው። ሪዮት፣ የኢትዮጵያ መንግስት ባለስልጣናት ብዙ ጊዜ ሲጠየቁ ኢትዮጵያ ውስጥ የፖለቲካ እስረኛ የለም እያሉ ነው የሚናገሩት። ይህ እንግዲህ ግልጽ የሆነ ውሸት ልበልህ እንግዲህ። ምክንያቱም እኔ ሌሎች ብዙ የፖለቲካ እስረኞችን አውቃለሁ። ስለ ራሴ እንኳን ብነግረህ ማለት ነው፣ የራሴ ኬዝ በቂ ነው። እና ምን አድርጌ ነው የታሰርኩት ቢባል፣ ምናልባት ችሎቱን ተከታትላችሁ ከሆነ ከችሎቱ መረዳት ይቻላል፣ ከክስ ቻርጁ መረዳት ይቻላል። ምንም አይነት እነሱ ያሉትን ሽብርተኝነት ሙከራም ይሁን ያሉት ነገር በፍጹም የለም። ግልጽና ግልጹ ነገር ምንድነው፣ ስለ ጻፍኩ ነው የታሰርኩት ግን የፖለቲካ እስረኛ የለም ለማለት ሰው ስለ ጻፈ ወይ ፓርቲ አባል ስለሆነ መብቱን ስለ ጠየቀ አይታሰርም ለማለት የሚጠቀሙት ነገር ነው ይሄ። ግን ማታለፍ የሚችሉት ሰው ጥቂት ይመስለኛል። እዛ እስር ቤት ውስጥ ያሉ ሌሎች ሰዎች ሁኔታስ ምን ይመስላል? አብረሽ የነበሩት የእነሱ የአያያዛቸው ሁኔታ፣ ስሜታቸው፣ መንፈሳቸው፣ በአጠቃላይ የእስር ቤት አያያዝ ምን ይመስላል? አንድ ሰው አጥፍቶ ምናል ሳያጠፋ የገባው ቢያንስ መሰረታዊ የሆኑ መብቶቹ ተጠብቀውለት ሊታሰር ነው የሚገባው ግን ያለ ሁኔታ ምንድን ነው ያልኩ ከምግብ ጀምረ ብታየው አንደኛ በጣም የተፋፈገ ነገር ነው በተለይ አሁን አሁን እስረኞች እየበዙ ነው ያሉት እኔ የነበርኩበት እንኳን እንቺን ሁለት ዓመት አካባቢ የሆነ ያው ለማግለል ስለተፈለገ አራት ሰው ሆነን ለብቻዬ ነው ከአራት ሰዎች ጋር ግን ሌላው አካባቢ ያለው እስረኛ በጣም በተፋፈገ ሁኔታ ነው የሚኖረው። የመድኃኒቱም ሁኔታ የህክምናውንም ሁኔታ ብነግርግ በቂ ህክምና ህክምና ያገኛል ብለህ የምታስበው አይነት ነገር የለም። ምርመራ አይደረግም። ምርመራ የሚደረገው ከስንት አንድ ወይ በጣም ብሶብህ ነው እንጂ የሆነ መድኃኒት የመጻፍ ነገር ነው ይሄ ፔንኪለሮችን ያለው በአብዛኛው ማለት ነው። ሌላው ደግሞ በተለይ የፖለቲካ እስረኛ ጋር ሰላምታ የሚባባል ወይንም ደግሞ ለመቅረብ የሚሞክር እስረኛ ካለ ያው ብዙ ችግሮች ይደርሱበታል እና ውጥረት የበዛበት ምናልባትም ከውጩ የበለጠ ፍርሃት የነገሰበት አይነት ነገር ነው የምታየው። ብዙ ችግሮች ስትይ ምን ምን አይነት ችግሮች አሉ? በአካል ላይ የሚደርሱ ጉዳቶች አሉ እንደ ድብደባ አይነት ወይም ሌሎች እሱን ሴቶች ክልል። አሁን እኔ እንግዲህ የምነግር ትንሽ የሚከብደው የሴቶች ክልል ነው ነው የማውቀው። እሱንም እንደውም ሰፋ አድርገሽ እንደውም እሱንም እንድትነግርኝ እፈልጋለሁኝ። በሴት እስረኞችስ ላይ ያለው ሁኔታ በተለይ ደግሞ ምን ይመስላል? አያያዙ፣ በደል ይፈጸማል። እንደዚህ አይነት የክፋት አያያዞች አሉ። አዎ ያልኩ ነው። ለምሳሌ አንዱ ሰው ሰላም ስለተባባለ ብቻ ችግር ሊፈጠርበት አይገባም አይደለም። ግን ለምሳሌ ከአንድ የፖለቲካ እስረኛ ጋር ሰላም ሲባባል ከታየች ማስጠንቀቂያ ሊሆን ይችላል፣ ወይም በቃ ልዩ የሆነ አስተያየት ይደረግባታል። ክትትል አይነት ነገር ማለት ነው። እንደዚህ አይነት ነገሮችን ታያለን። የወደፊት ሀሳብሽ ምንድን ነው ሪዮት? በጭሮች ነገር በአጠቃላይ በህይወትሽ ውስጥ ምንድን ነው ከአሁን በኋላ የምታስብ? እንግዲህ እንዳልኩ ድንገተኛ የሆነ ፍቺ ነው። የሆነ ጊዜ ደርሶ ወይም ደግሞ አውቀ ስትፈታና ድንገት ሲሆን ይሄ ጥያቄ ይለያያል። ግን አሁን ውስጥ ያለው ነገር ምንድን ነው? በፊት ምኖረውን ነገር መቀጠል ነው። ለምሳሌ ማደርገውን ትግል በመጽሐፍም ሊሆን ይችላል። በምችለው ነገር በሙሉ መልካም ኢትዮጵያ፣ ፍትህ የሰፈነባት ዴሞክራሲያዊ ያለባት ኢትዮጵያን እስከማይድረስ በኔ በኩል ትግሌ ይቀጥላል። በጣም አመሰግናለሁ ኝ ርዕዮት ደህና ነሽ። በኢትዮጵያ ከአንድ ዓመት በላይ ታስረው ከቆዩ ጋዜጠኞችና የዞን ዘጠኝ የኢንተርኔት መጽሔት አምደኞች መካከል አምስቱ ትናንት ማምሻውን ተለቀዋል። በሽብር ወንጀል ተከሰው ከአንድ አመት ከሁለት ወር በእስር ያሳለፉት ጋዜጠኞቹ ተስፋ አለም ወልደየስና አስማሞ ሀይለ ጊዮርጊስ እንዲሁም የዞን ዘጠኝ አምደኛና የህግ መምህር ዘላለም ክብረት ኋላም ቆይቶ ኤዶም ካሳዬና መሀሌት ፋንታሁን በዛሬው እለት መለቀቃቸው ታውቋል። ከምሽቱ ሶስት ሰዓት ላይ ፕሮግራማችን ከአምስት ወጣቶች ጋር የተካሄደ ቃለ ምልልስ ይዘን እንቀርባለን። አድማጮች አሁን ወደ ተከታዩ ዘገባ ነው የማልፈው። የኢትዮጵያው ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ከትናንት በስቲያ በሕዝብ ተወካዮች ምክር ቤት ለተነሱ ጥያቄዎች ምላሽ ከሰጡባቸው ነጥቦች መካከል በኢትዮጵያ የተካሄደውን የግንቦቱን ምርጫ የሚመለከት ይገኝበታል። ግንቦት አጋማሽ ላይ የተካሄደው ምርጫ ፍትሐዊ፣ ዴሞክራሲያዊና ታማኒ ስለነበር ሌሎች ለሚሉት ብዙም አያሳስበንም ማለታቸው ይታወሳል። ገዢው ፓርቲና መንግስት በህጋዊና በሰላማዊ መንገድ ለሚንቀሳቀሱ ፓርቲዎች የተለያዩ የተሳትፎ መድረኮችን ያዘጋጃል ብለው ነበር። ይህ የሚደረገውም ተቃዋሚዎች የራሳቸው ደጋፊ ህዝብ ስላላቸው ነው ብለዋል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ምክትል ሊቀመንበር ዶክተር መረራ ጉዲናን እንዲሁም የሰማያዊ ፓርቲ ፕሬዚዳንት አቶ ይልቃል ጌትነትን በእነዚህና ሌሎች ተዛማጅ ነጥቦች ዙሪያ ለሚሰጡት ምላሽ ጋብዘናል። አዳነች ፍሳሀዬ ናት ሁለቱን እንግዶች ያነጋገረችው። በመጀመሪያ ደረጃ ዶክተር መረራ ጉዲና፣ አቶ ይልቃል ጌትነት ለትብብራችሁ እናመሰግናለን። የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ስለ ምርጫው ጉዳይ በቀረበላቸው ጥያቄ ምርጫው እንግዲህ ሰላማዊ፣ ዲሞክራሲያዊና ፍትሀዊ ነው የነበረው ህዝቡ ውሳኔ ሰጥቶበታልና ሌሎች የተለያዩ ነገሮች ቢናገሩም ብዙም አያሳስበንም ብለው ነበርና በዚህ ላይ ያላቸው አመለካከት በዶክተር መራራ ልጀምር ኢህአዴግ ነጻና ፍትሀዊ ምርጫ የሚመስል ነገር የሞክረው ዘጠና ሰባት ምርጫ ላይ ነው። ዘጠና ሰባት ምርጫ ላይ በነጻና ፍትሀዊ ምርጫ በሚመስል ነገር ኢህአዴግ እንደማይመረጥ አረጋግጦ በዛውኑ ጊዜ ነበር ወደ ጉልበትና ወደ ሌሎቹ ነገሮች እየገባው። ስለዚህ እንግዲህ ሁለት ሺህ ሁለቱ ዘጠና ዘጠኝ ነጥብ ስድስት ሆነ። ሁለት ሺ ሰባቱ ደግሞ መቶ በመቶ ሆነ። በአንደኛው ክፍለ ዘመን ቀርቶ በአሪስቶትል ዘመንም እንዲህ አይነት ምርጫ የሚባል ቅርጫ እንኳን የማይመስል አልነበረም። ዘንድሮ እኮ ምርጫ ማጭበርበርም ምርጫ መስረቅም ሳይሆን በአደባባይ ሚሊዮኖች እያዩ በታጠቀ ኃይል የህዝብ ድምፅ ነው የተዘረፈው። አቶ ይልቃል ዶክተር መረራ ያሉትን በሙሉ ቀበለዋለሁ እንዳሉትም በአንጻራዊነት እስከ ምርጫው ቀን ድረስ ነጻና ፍትሐዊ ምርጫ የተሞከረው በዘጠና ሰባት ነበረ። ነገር ግን በዛ ጨዋታ ውስጥ ኢህአዴግ መቆየት እንደማይችል ና የምሩ እንደማያምንበት ካወቀ በኋላ የውስጣቸው በአደባባይ እየወጣበት ብል ይችላለሁ። ምናልባት በፊትም የውሸት ነበረ ለማሸነፍ ና ለመንግስታቸው ይሁንታ ለመስጠት እንጂ የምር በመድበለ ፓርቲ ዲሞክራሲ የሚያምኑ አልነበሩም የሚለውን እንዳረጋግጥ ነው ያደረገኝ። ከምርጫ ሁለት ቀን በፊት በፖሊስ ኮሚሽን ሲገለጽ የነበረውን መግለጫ ና የወጣውን አዋጅ በየአካባቢው ሲንቀሳቀስ የነበረውን የጦር ኃይል ያየ ሰው ኢትዮጵያ ውስጥ ምርጫ የሚደረግ ሳይሆን አንድ አይነት የአስቸኳይ ጊዜ አዋጅ የታወጀ ነበር የሚመስለው ና እኔ በአጠቃላይ እንዲህ ያለው ንግግር ከእውነታው ጋር በጭራሽ የተራራቀ ንግግር ነው። እዚህ ላይ ግን እንግዲህ የአፍሪቃው ተወካይ ዲሞክራሲያዊ ና ፍትሐዊ ነበር ባይሉትም ሰላማዊና ተአማኒ ነበር ብለዋል እንግዲህ ተአማኒ የተባለበት ምክንያትም መጀመሪያ ከረጢቱ ንጹህ እንደሆነ ታይቶ ምንም ነገር እንደሌለው ታይቶ ከዛ ባሉት ተመልካቾች አይተውት ከዛ ኮረጆ ሞልቶ ኮረጆ ደግሞ ሰዎቹ በየጣቢያው ባሉበት ሳይወጣ እዛ ተቀጥሮ የሆነ ነገር ነው ነው የሚባለው። እንግዲህ እና የአፍሪቃ ህብረት ተወካዩ ራሳቸውም ተአማኒና ሰላማዊ ነበር ብለውታል። እንግዲህ ወደ ዶክተር መራ ልመለስ። የአፍሪካ ህብረት እንግዲህ ያንን የአክል መሄዱም ትንሽ ዘንድሮ ያንን ለአክል መሄዱ መጥፎ አይደለም። የአፍሪካ ህብረት ታዛቢ የሚባለው እኮ በአጠቃላይ ይከክልን ሊከክል አይነት ነገር ነው እና ከድሮ ትንሽ ይሻላል። የዘንድሮ ሪፖርታቸው በአብዛኛዎቹ የአፍሪካ ሀገሮች ደግሞ የተሻለ ምርጫም ላይካሄድ ይችላል። ለአፍሪካ ህብረት የሚባለው ዲክታተሮች ማህበር ስለሆነ ከዚህ ከአፍሪካ ህብረት ከሚባለው እኔ ብዙ ጊዜ እንደ ታዛቢም ሊመለከታቸው ህዝብ እያየን የህዝብ ድምፅ ተዘርፏል። አንዳንዶችን ነቃ ያሉባቸው ቦታዎች የህዝብ ድምፅ ተቃጥሏል። ከአንዳንድ ቦታዎች ለምሳሌ አርሲ፣ አዋሳ አካባቢ መድረክ የተወዳደርባቸው በዚህ በአምቦ መስመር ኢሉባቦር ከሽንት ቤት እኮ የህዝብ ድምፅ ተሰብስቦ እኮ ተሰጥቶናል ያንን ሁሉ ለኢትዮጵያ ምርጫ ቦርድም ለሚባለው ለሚዲያም፣ ለመንግስት ሚዲያም ጭምር አሳይተናል። ትልቁ አካባቢ የሚባለው የኦሮሚያ አካባቢ ነው። አንዳቸውንም ወደ ሶስት ወር አካባቢ ሲንቀሳቀስ አንድ የአፍሪካ ምርጫ ታዛቢ የሚባል ወደ አርባ ሺህ ነው ስንት አሰለፍኩ የሚለው የኢትዮጵያም፣ የሀገር ውስጥ ታዛቢዎች አንድ አላጋጠመኝም። ሁለቱ የትም ቦታ አላጋጠሙኝም። ወደ ሶስት ወር አካባቢ ከሀረር እስከ ወለጋ እስከ አርሲ ባሌ ዞራለሁ። አንድም ቦታ አላጋጠሙኝም። ወደ አቶ ይልቃ ልሂድና እንግዲህ ከዛ ጋር አያይዘው እንዲመልሱት። እኔ ለምሳሌ ምርጫ በሚካሄድበት ጊዜ በቴሌቪዥን ተመልክቼ ነበርና በቀጥታ ስርጭት ነበር የሚተላለፈው የኢህአዴግና የሰማያዊ ፓርቲ ታዛቢዎች ብዙ ቦታ እንደነበሩ ነው እንግዲህ ለመረዳት የቻልኩትና እኔ የሰማኋቸው እንኳን አንድ ሁለት የሰማያዊ ፓርቲ ታዛቢዎች በዛን ቀን በሂደቱ ምርጫ በሚካሄድበት ጊዜ ጥሩ እንደሆነ ነው ሲናገሩ የነበሩት ተአማኒ እንደሆነ ጥሩ እንደሆነ ሲናገሩ ነበረ። እንግዲህ እኔ የሰማሁት አብረው ብረው እንዲመልሱት አቶ ይልቃል። አንደኛ ነገር ምርጫ የአንድ ቀን ስራ አድርጎ ማየት ትክክል አይደለም። ለምሳሌ ያህል የሰማያዊ ካቀረብናቸው አራት መቶ እጩዎቹ እኮ ሁለት መቶዎቹ መጀመሪያ በምርጫ መዝገባ ላይ ተሰርዘዋል በደብዳቤ ይህን ምርጫ ቦርድ አምኗል። ይህንን ለምን ሰረዝክ ሲባልም አንቀጽ ጠቅሶ ህግ ጠቅሶ አንድም ቦታ ማስረዳት አልቻለም። በእናንተ ሬዲዮም ጭምር ቀርቡ። አዲስ አበባ ላይ እንኳን ስድስት ቦታ ባዶ ሁነን ነው ሰማያዊ ሁለት መቶ እጩ ተሰርዞበት አንድ ፓርቲ የት ቦታ ነው ድምጽ ሊያገኝ የሚችለው? ይሄንን ሁኔታ የአፍሪካ ህብረት ታዛቢ አያውቅም። እኔንም የአፍሪካ ህብረት ታዛቢ ተብሎ ልክ ዶክተር መረራ እንዳሉት አንድም ሰው አናግሮን አያውቅም። አግኝተናቸውም አናውቅም። በአጠቃላይ በአዋጅ የታፈነን ምርጫ የዛን ቀን ህዝብን በወታደር ጸጥ ለጥ ካረጉ በኋላ ተኩስ ለምን አልተነሳም። ካልሆነ በስተቀር እኔ ይህን ሰላማዊ ነበረ ታማኒ ነበረ ማለት ምን እንደሆነ ትርጉሙም አይገባኝም። ከዚህ ጋር በተያያዘ እንግዲህ ገዢው ፓርቲና መንግስት በህጋዊና በሰላማዊ መንገድ ለሚንቀሳቀሱ ፓርቲዎች የተለያዩ ተሳትፎ መድረኮች እንደሚዘጋጁ ገልጸዋል። የኢትዮጵያ ጠቅላይ ሚኒስትር ይህን የሚያደርጉትም ተቃዋሚዎችም የራሳቸው የሆነ ደጋፊ ስላላቸው እንደሆነና መብታቸውም እንደሆነ ነው የገለጹት እና በዚህ ላይ ያሉትን አስተያየት ለነገሩ ኢህአዴግ ከምርጫ በኋላ ብዙ ጊዜ ደጋግሞ የሚለው እሱን ነው። ጠቅላይ ሚኒስትሩ የፈለገውን ቢልም የአካባቢው ካድሬዎች እኮ እኛን እንዴት አልመረጣችሁም ብሎ ፈረንጆች የሚሰጡትን እንኳን ሴፍቲኔት ነው ምን የሚባለውን እንኳን ምግብ እኮ የእርዳታ ይህ ሁሉ እኮ የሚከለክሉበት ነው የምርጥ ዘር የሚባለውን የሚከለክሉበት ነው። ስለዚህ ጠቅላይ ሚኒስትሩ የሚለውና መሬት ላይ ያለው ጨርሶ አይገናኝም። ኢህአዴግ የሚለው ሌላ፣ ስራ ላይ የሚውለው ሌላ ነው። ለምሳሌ ምርጫ ዘጠና ሰባት ፓርላማ ብትገቡ በየትኛውም ዲሞክራሲያዊ ሀገር የሚደረገውን እንክብካቤ እናደርግላቸዋለን ተብሎ ቃል ተገብቶልን ነበር። ፓርላማ ካገባም በኋላ ግን አንድም ነገር እዛ ውስጥ የተፈጸመ ነገር አልነበረም። አቶ ይልቃል እንግዲህ ኢህአዴግን ባህሪውን ለተረዳና በቅርብ ለሚያቅ ሰው ዋናው ዋናው የፖሊሲው ምሰሶ ማታለልና ምስጢራዊነት ነው። የኢትዮጵያ ህዝብም ተስፋን እየተመገበ መከራን ተሸክሞ መኖር ባህላችን እንደሆነ የተገነዘቡት ይመስላል። ይሄ አይነቱ ንግግር በሁለት ሺህ ሁለቱ ምርጫ ጊዜም የቀድሞው ጠቅላይ ሚኒስትር ይህንኑ ንግግር ተናግረውት ነበረ። ስለዚህ ይሄ የምር መድበለ ፓርቲ ዲሞክራሲን ኢህአዴግ የሚያምን ፓርቲ ስላደለ አሁን መደረግ ያለበት የሚመስለኝ እኔ መጀመሪያ ምርጫ ለማድረግ ነጻነት ያስፈልጋል። ዜጎች ነጻ ባልሆኑበት ነገር ደግሞ የተለያዩ አማራጮችን ማየት የማይችሉበት ጥፍንግ ያለ የአንድ ፓርቲ አገዛዝ እና ወደ ፖሊስ ስቴትነት የቀረበ ስለሆነ ይህን ለማድረግ መጀመሪያ ትግሉ የነጻነት ትግል እንደሆነ ይታየኛል። አድማጮቹ ውይይቱ አልተቋጨም። ከምሽ ሶስት ሰዓት ላይ ና በነገው ምሽት ይቀጥላል። አሁን ዲሞክራሲ በተግባር የመልካም አስተዳደርን መኖር ጠቃሚነት የሚያበረታታው ሲጂ በመባል የሚታወቀው ማዕከል ያወጣው ሪፖርት የአፍሪካ ግጭቶች ምርመራና ምላሹ ይላል ርዕሱ። ሪፖርቱ ደካማ ተቋማት፣ ዘረኝነትና ሃይማኖት ለአጠቃላይ የአህጉሪቱ ሁከት አስተዋጽኦ እንደሚያበረክቱ ያትታል። በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የቀድሞው የአፍሪካ ጉዳዮች ረዳት ሚኒስትር ቼስተር ክሮከር በሲጂ ዓለም አቀፍ የጸጥታና የፖለቲካ ፕሮግራም አጥኚ ናቸው። ጥናታችን በበጥባጩ ጽንፈኝነት ላይ ብቻ እያተኮረ አይደለም። ወንጀለኛ መረቦች የሚፈጥሯቸውን ግጭቶች ጨምሮ የሌሎች ሁከቶችን ተመሳሳይነት እንመረምራለን። በባህር ላይ ወንበዴዎችና ሰዎችን በህገወጥ መንገድ ከአገር አገር በሚያስተላልፉ ወንጀለኞች ሳቢያ የሚባባሱ ሁከቶችንም ጉዳይ እናያለን። የተለያዩ ቡድኖች ለሥልጣን በሚያካሄዱት ውጊያ የሚፈጠረውን ዐመፅም እናያለን። በአሁኑ ወቅት ብሩንዲ ውስጥ የሚካሄደው ለምሳሌ በመሰረቱ ለሥልጣን የሚደረግ ትግል ነው። በጥባጩን ጽንፈኝነት በተመለከተ ዩናይትድ ስቴትስ፣ ፈረንሳይና ሌሎች አገሮች የአፍሪካን አገሮች በመርዳት ለስጋቱ ምላሽ ይሰጣሉ። ቸስተር ክሮከር ግን ስጋቱን ለማስወገድ ወታደራዊ አማራጩ ብቻ በቂ አይደለም። የችግሩ ምክንያት ከስር መሠረቱ መታወቅና መፍትሄም ከዚያ አኳያ ሊፈለግለት እንደሚገባ ይመክራሉ። አንዳንዶቹን ስናይ መንግስታቱ ደካማ የሆኑ እና በአገሪቱ የገጠር አካባቢዎች ለሚፈጠሩ ችግሮች መፍትሄ የመስጠት አቅም አይኖራቸውም። ይህንንም በናይጄሪያ እናያለን እንደ ቦኮ ሐራም ባሉ እንቅስቃሴዎች ተስበው የሚገቡና የሚመለመሉ ሰዎች ሌላ አማራጭ ያጡ ናቸው። ስርዓቶች ሌላ ነገር ሰርቶ መኖር ያልቻሉ ናቸው። መንግሥት እነዚያን ሰዎች ችላ ብሏል። የአካባቢው አስተዳዳሪዎች ደግሞ ምን ሊያደርጓቸው እንደሚችሉ አያውቁም። የዚያን አይነቱን ክፍተት እንግዲህ ቦኮ ሐራም ይሞላል ማለት ነው። የቦኮ ሐራም ነውጠኞች ደግሞ ምልምሎችን እንዴት እንደሚያግባቡ ያውቁበታል ሲሉ ቸስተር ክሮከር ያብራራሉ እኛ እንረዳችኋለን፣ የምትፈልጉትን ቁሳቁስ እና እናቀርብላችኋለን፣ ሥራ እንሰጣችኋለን፣ ጠመንጃም እናስታጥቃችኋለን፣ እነዚህን የመሳሰሉ ማባበያዎችን ይዘረዝሩላችኋል። እናም እንዳልኩት ክፍተት እንዳይኖር ሁልጊዜም ነክተህ መጠበቅ አለብህ። ክፍተት ሲፈጠር አደገኛ ነው። በአጠቃላይ እንግዲህ መፍትሔው ወታደራዊ ብቻ አይደለም፣ ዋናው መልካም አስተዳደር ነውና የሲጅ ሪፖርት የአፍሪካን ግጭቶች የሚገልጸው ብዙ የተለያዩና ውስብስብ ብሎ ነው የመፍትሔ ጥረቶቹም ቅይጥ መሆናቸውን ያስረዳል። አሁንም ቸስተር ክሮከር እሱማ በዋናነት ሥራው የአፍሪካና የአፍሪካ ሀገሮች ነው የሚሆነው። የአፍሪካ መንግሥታትና መሪዎቻቸው ለእነዚህ ጉዳዮች መፍትሄ መፈለግ አለባቸው። እኔ በዋናነት የማሰምርበት ነገር ይህ ነው። እኔ የትኛውም የውጭው ዓለም የአፍሪካን ችግሮች ይፈታል ብዬ አላስብም። ከአህጉሪቱ ሸሪኮቻችን ጋር በጋራ ሆነን ልንረዳዳና መፍትሄ ልንሻግን እንችላለን። በሁለቱም ማለት በተቋማትና በተናጠል ልናደርገው እንችላለን። ይህ ደግሞ እርጥባን መስጠት አይደለም ወይም ጥገኛ መሆን አይደለም። ይሄ በጋራ በአፍሪካውያኑ ሀገሮችና በውጭ ባሉ የአፍሪካ ወዳጆች መካከል የሚደረግ ጥረት ነው። በጆርጅ ታውን ዩኒቨርሲቲ የስትራቴጂ ጥናት መምህሩ ቼስተር ክሮከር አክለው ሲያስረዱ የቅርብ ትብብር መኖር ሁሉንም ወገን ይጠቅማል ብለዋል። ለዚህም አንድ እንደ ምሳሌ የጠቀሱት ቦኮ ሐራምን በጋራ ለመዋጋት የናይጄሪያ ጎረቤት ሀገሮች የሚሰጡትን ወታደራዊ ድጋፍ ነው። እነዚ ሰይጣናዊ አመለካከት ያላቸው ቡድኖች በብዙ የአፍሪካ ሀገሮች ሲንሰራፉ ማየት አንፈልግም። ለምዕራቡ ዓለምም ቢሆን ጥሩ አይደለም። ለአውሮፓም እንዲሁ መጥፎ ነው። ለዩናይትድ ስቴትስ ወይም ለመካከለኛው ምስራቅ ደህንነት አይበጅም። ብዛት ያላቸው ሰዎች የሕገ ወጥ አስተላላፊዎች ሰለባ በመሆን ሜዲትራንያን ባህር ውስጥ እየሰጠሙ ሲያልቁ ማየት አንሻም። ብዙ በጣም የምንጋፈጣቸው ችግሮች አሉ። የመልካም አስተዳደርን ጠቃሚነት የሚያበረታታው ዓለም አቀፉ ማዕከል ያወጣው ሪፖርት በጥባጭ ጽንፈኝነትን በመዋጋቱ ረገድ ፖሊሲ ቀራጮችና ሲቪሉ ማኅበረሰብም መተባበር አለበት ይላል። ቸስተር ክሮከር ያብራሩታል። ማየት የምንሻው አስገዳጅ መሳሪያዎች ለገንቢ ጥሪዎች በሮቻቸው መክፈት መቻላቸውን ነው። ያ ማለት ግን ብቻውን መፍትሄ ያመጣል ማለት አይደለም። የሰላም አስከባሪዎች የሚወስዷቸውን እርምጃዎች ከአደራዳሪዎች እርምጃዎች ጋር ማገናዘብ ይኖርብሃል። እነዚህን ሁለት እርምጃዎች በዚያ አካባቢ ከሚኖሩ ማኅበረሰቦች ጋር በመንደርና በከተማ ደረጃ ማስተዋወቅ ግድ ይላል። ለአብዛኞቹ የአፍሪካ ችግሮች የአካባቢው ሀገሮች ትብብር ወሳኝነት ይኖረዋል ሲሉም ክሮከር ያስረዳሉ። ዛሬ ከባዱ የአፍሪካ ችግር በተለይ ጸጥታም በተመለከተ ግዙፎቹ ሀገሮች መላ ግዛታቸውን መቆጣጠር አለመቻላቸው ነው። ለምሳሌ ኮንጎ ዲሞክራሲያዊ ሪፐብሊክን መውሰድ እንችላለን። በዚያች ሀገር የተፈጠረው ችግር ለጎረቤቶቿም ተርፏል። ወይም በሌሎች ሀገሮች የተከሰተው ኮንጎ ገብቷል። ወደ ሁለቱም አቅጣጫ ነው የነጎደው። ድንበር ዘለል ውጊያዎችም ተካሂደዋል። የሳህልን እንዲሁ ጋዳፊ ከሊቢያ ከተባረሩ በኋላ የተፈጠረውን የታጣቂዎች መበራከት ስናይ ችግሩ አካባቢያዊ እየሆነ መምጣቱን እንገነዘባለን። ሲጂ በሪፖርቱ መጨረሻ ግጭቶችን ለማስወገድ እንደ ተባበሩት መንግስታት ድርጅት ያሉ ከፍተኛ ተቋማት እንኳ የተሟላ መፍትሄ መስጠት አይቻላቸውም ይላል። ከብዙዎቹ ለተወሰኑት ችግሮች ብቻ ነው መፍትሄ ማግኘት የሚችለው ብሏል። የአፍሪካ ግጭቶች በሚል ርዕስ የቀረበው ይህ ሪፖርት በቡሩንዲ ለሥልጣን የሚካሄደው ትግል እንዲያበቃ ሐሳብ ያቀርባል። ችግሩ በድርድር እንጂ ኃይልን በመጠቀም እንዲያበቃ የሚደረገው ሙከራ እንዲያቆም ይጠይቃል። ደካማ ተቋማትን አስመልክቶ ደግሞ የለጋሾች ትኩረት ተሳታፊዎችን በማስፋቱና በተባባሪ መንግስታት ላይ ሊሆን እንደሚገባ ጥሪ ያቀርባል። በዘርና ጎሳ ክፍፍል ጥያቄ ላይ የሲጂ ሪፖርት መንግስታዊ ያልሆኑ ድርጅቶችና ሌሎች ተቀናቃኞችን በማደራደርና የህዝብ ለህዝብ ፕሮግራሞችን በማስተዋወቅ እንዲሁም ችግሮችን መፍታት የሚያስችሉ አውደ ጥናቶችን በማዘጋጀት ላይ ማትኮር እንደሚገባቸው ሐሳብ ያቀርባል። ሰለሞን ክፍሌን አመሰግናለሁ። አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1931 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚሰራጨው ልዩ የግማሽ ሰዓት ፕሮግራማችን እዚህ ላይ ያበቃ። ከምሽት ሶስት ሰዓት ላይ እንገናኛለን። በትላንትና ዕለትና በዛሬ ዕለት ከተለቀቁት አምስቱ የዞን ዘጠኝ አምደኞችና ሌሎች ጋዜጠኞች ጋር የተካሄደ ቃለ ምልልስና ሌሎች ቅንብሮች ይኖሩናል። መልካም ምሽት፣ ደህና አምሹ። This program has come to you from the Voice of America, Washington.